ሁሉም ባይሆኑም ብዙ ምሁራን ቋንቋን የህዝቦች ማንነት ዋነኛ መገለጫ አድርገው ያዩታል። ስለሆነም የማንኛውም ሀገር የቋንቋ ፖሊሲ ተራ ፖሊሲ ሳይሆን አብይ የፖለቲካ አጀንዳ እንደሆነ ሙን ነው። የቋንቋ ፖሊሲ የህዝቦችን አንድነት ሊያጠናክር ይችላል፣ በአንጻሩ ደግሞ ስር የሰደደ ቅራኔም ሊፈጥር እንደሚችል ምሁራን ያስረዳሉ። ስለሆነም በብዙ ሀገሮች ብሔራዊ፣ ኦፊሴላዊ ወይም የሥራ ቋንቋ መምረጥ ፈታኝ ጉዳይ ነው በተለይ እንደ ኢትዮጵያ ባሉ ህብረ ብሔራዊና በቋንቋ ላይ የተመሰረተ ፌዴራላዊ ስርዓት በሚከተሉ ሀገሮች ውስጥ ሲሆን ደግሞ የበለጠ አንገብጋቢና በርካታ እንድምታ ያለው ይሆናል። የሀገራችን ህገ መንግስት ለሁሉም ቋንቋዎች እኩል እውቅና ቢሰጥም አማርኛን ግን በተናጥል የፌዴራሉ መንግስት ለአስተዳደራዊ ስራ የሚጠቀምበት የስራ ቋንቋ አድርጎታል። በወቅቱ የተሰጠው ምክንያትም ቋንቋው በታሪክና በሀገር ግንባታ ሂደት በርካታ ተናጋሪዎችን ማፍራት መቻሉ ነበር። ስለሆነም ሀገሪቱ ህብረ ብሔራዊ ከመሆኑ አንጻር በብሔራዊ ቋንቋ ፋንታ አንድ የሥራ ቋንቋ ብቻ ቢኖራት እምብዛም አይደንቅም። ህገ መንግስቱ ክልሎች የራሳቸውን ቋንቋ እንዲወስኑ ስለፈቀደላቸው ትላልቅ ክልሎች የሆኑት አማራ ክልል አማርኛን፣ ኦሮሚያ ክልል ኦሮምኛን፣ ትግራይ ክልል ትግሬኛን፣ ሶማሌ ክልል ደግሞ ሶማሌኛን የስራ ቋንቋቸው አድርገዋል። የአንድ ቋንቋ ግልጽ የበላይነት የማይታይባቸው ደቡብ፣ ጋምቤላና ቤንሻንጉል ክልሎች ደግሞ በፍቃዳቸው አማርኛን የስራ ቋንቋቸው አድርገዋል። ስለሆነም የፌዴራል መንግስቱ የራሱን ስራ የሚያከናውነው እንዲሁም ከክልሎች ጋር ስላለው ግንኙነት አማርኛን ይጠቀማል። ክልሎች እርስ በርሳቸው ለሚያደርጉት የስራ ግንኙነትም አማርኛን ይጠቀማሉ። በፌዴራል መንግስቱ ስር ያሉት አዲስ አበባ እና ድሬዳዋም እንዲሁ። ስለሆነም ቋንቋው በታሪካዊ ተጠቃሚነቱና አሁን ባሉት ነባራዊ ሁኔታዎች ሳቢያ ብሔራዊ መግባቢያ ወይም ሊንጓ ፍራንካ ሆኗል ብለው የሚከራከሩ ወገኖች በርካታ ናቸው። በእርግጥ በሀገራችን ተጨማሪ የፌዴራል ቋንቋ ስለሚኖረው ጠቀሜታና ጉዳት በኢትዮጵያውያንም ሆነ በውጭ ሀገር ምሁራን ብዙ ውይይት ሲደረግበት ቆይቷል። ከቅርብ ጊዜ ወዲህ ግን በቁጥር አብላጫ ያለው የኦሮሞ ህዝብ ቋንቋ የሆነው ኦሮምኛ ከአማርኛ በተጨማሪ የፌዴራል መንግስቱ የሥራ ቋንቋ ይሁን የሚል ጥያቄ ጎልቶ መምጣት ጀምሯል በተለይ በውጭ በሚገኙ የኦሮሞ ብሔር ተወላጆች አማካኝነት። ከፖለቲካ ድርጅቶች መካከልም በስደት የሚገኘው የአቶ ለንጮ ለታ የኦሮሞ ዴሞክራሲያዊ ግንባር ጥያቄውን ያስተጋባል። በሀገር ውስጥም ተቃዋሚው የኢትዮጵያ ፌዴራላዊ ዴሞክራሲያዊ መድረክ የህዝብ ቁጥርን መሰረት በማድረግ ኦሮምኛን አማራጭ የፌዴራል የስራ ቋንቋ ለማድረግ እንደሚታገል ሲገልጽ ይሰማል። በአንጻሩ የኦሮሚያ ክልልን የሚያስተዳድረው ኦህዴድ ቋንቋችን የፌዴራል የስራ ቋንቋ ለመሆን ገና በደንብ አልዳበረም፣ ወደፊትም ኢኮኖሚያችን ሲያድግ እናስብበታለን የሚል አቋም ይዟል፤ ምንም እንኳ የራሱ የድርጅቱ እውነተኛ አቋም ስለመሆኑ በእጅጉ አጠራጣሪ ቢሆንም። ከዓመታት በፊትም ተቃዋሚው የፓርላማ አባል የነበሩት አቶ ቡልቻ ደመቅሳ የስራ ቋንቋው አማርኛ በሆነው በህዝብ ተወካዮች ምክር ቤት ውስጥ በኦሮምኛ ቋንቋ መናገራቸው በህግ አውጪው አካል የሚነሱትን አጀንዳዎችም ሆነ የሚወሰኑትን ውሳኔዎች የማይሰሙ በርካታ ኦሮሞዎች መኖራቸውን ለማስገንዘብና የቋንቋ ፖሊሲ ጉዳይ አሳሳቢ ስለመሆኑ መልእክት ለማስተላለፍ ፈልገው እንደሆነ መናገር ይቻላል። ሆኖም እንዲህ አይነት ጥያቄዎች በዜጎች ዲሞክራሲያዊ ውይይት እንዲደረግበት የሚያስችል ሁኔታ በሀገሪቱ የለም። እንዲሁ በተቃራኒ ጎራ በተሰለፉ ልሂቃን ብቻ የተወሰነ ስለሆነ በዜጎች ላይ ውዥንብር መፍጠሩም አልቀረም። ስለሆነም ብሔር ተኮር ፌዴራላዊ ስርዓቱ በጣም በከረረበት ሁኔታ ጥያቄውን በተሳሳተ መንገድ የጠባብነት ነጸብራቅ አድርገው የሚያዩትም አልታጡም። የአጀንዳው አቀንቃኞች ዓላማ ምንም ይሁን ምን ግን ጥያቄው ከመርህ አንጻር ስህተት እንደሌለበት መናገር ይቻላል። በጥቅሉ ሲታይ ግን ጥያቄው በሀገር ደረጃ ህገ መንግስታዊ፣ ኢኮኖሚያዊ፣ ማህበራዊ ፖለቲካዊና ባህላዊ አንድምታዎች እንዳሉት አይካድም። ስለሆነም ደጋፊዎች ያሉትን ያህል ተቃዋሚዎችም አሉት። አጀንዳውን የሚያቀነቅኑት ወገኖች ኦሮምኛን የፌዴራል ቋንቋ ለማድረግ በቂ ናቸው የሚሏቸውን መርሆዎችና ነባራዊ እውነታዎች ያቀርባሉ። በሀገሪቱ ስለሚመጣውም በጎ ተጽዕኖ እንዲሁ። ብዙዎቹም በአማራ ብሔር ታሪካዊ የበላይነት የተዘነጋውን የኦሮሞ ህዝብ ጥያቄ ከመመለስ አንጻር አንድ አዎንታዊ እርምጃ አድርገው ይወስዱታል። አሁንም የአማራ ብሔርና የአማርኛ ቋንቋ የበላይነት መቀጠሉ ኢፍትሐዊ እንደሆነ ይከራከራሉ። ህገ መንግስቱ በመግቢያው ላይ በታሪክ ሂደት በብሔረሰቦች መካከል የተፈጠሩ ኢፍትሐዊ ግንኙነቶችን ስለ ማስተካከል አስፈላጊነት መደንገጉንም በመጥቀስ የመገንጠል ጥያቄን ለማለዘብም አንድ እርምጃ እንደሆነ አድርገው ያውታል። ሆኖም ግን የስራ ቋንቋ መሆኑ ምናልባት የተወሰነውን የኦሮሞ ህዝብ ቅሬታ ይመልስ እንደሆን እንጂ በመላ ሀገሪቱ ብሔራዊ መግባባትን ሊያመጣ ስለመቻሉ ማሳመኛ ማቅረብ አይቻልም። የአጀንዳው አራማጆች በልዩነት ውስጥ እውነተኛ አንድነትን እውን ለማድረግ አንድ የፖለቲካ ማህበረሰብ ለመገንባትና የፌዴራል ስርዓቱም ቅቡልነት እንዲኖረው ያስችላል በማለት ይከራከራሉ። በዲሞክራሲያዊ ስርዓት ውስጥ አንድን ቋንቋ ብቻ መጠቀም ዲሞክራሲያዊ ስርዓትን ያቀጭጫልም ይላሉ። የዘርፉ ምሁራን እንደሚሉት ቋንቋ ሰዎች ለመረጃ ለትምህርትና ለሌሎች እድሎች ያላቸውን ተደራሽነት ይወስናል። ከዚህም በመነሳት የጥያቄው ደጋፊዎች የኦሮሞ ህዝብ ሀሳቡን በነፃነት የመግለጽ ሰብአዊ መብቱ በተሟላ ሁኔታ እንዲከበር የፌዴራል ስራ ቋንቋ መሆን እንዳለበት ይገልጻሉ። በኦሮምኛ ቋንቋ የምታተም ነጻ ፕሬስም ሆነ የግል ሬዲዮ ጣቢያ ላለመኖሩም ሰበብ የሚያደርጉት የቋንቋውን ጉዳይ ነው። በእርግጥ ቋንቋው የስራ ቋንቋ ቢሆን በመንግስት ባለቤትነት የተያዙት መገናኛ ብዙሃን በሙሉ ከአማርኛ እኩል ኦሮምኛን መጠቀም ይጠበቅባቸዋል። ስለሆነም እነዚህ ወገኖች ከመንግስት ድጎማ ስለሚያገኝ ቋንቋው እድገቱ የተገታው ወደፊት ሊፋጥንለት ይችላል ብለው ይከራከራሉ ለቋንቋው እድገት ከታሰበ ግን አሁንም ባለበት ደረጃ ብዙ መስራት ሲቻል እንደነበር የሚከራከሩ ወገኖች ግን ሙግቱን አይቀበሉትም ዶክተር ብርሃነ መስቀል አበበ የተባሉ የጥያቄው አንቀሳቃሽ ሰሞኑን በኤስቢኤስ ሬዲዮ ላይ ቀርበው ሲናገሩ የኦሮሞ ብሔር ተወላጆች በፌዴራል መንግስቱ በአዲስ አበባ እንዲሁም በድሬዳዋ ከተሞች ባሉት ቢሮክራሲያዊ መዋቅሮች ውስጥ ያላቸው ውክልናና ተሳትፎ ውስን የሆነውና መገለል የደረሰባቸው ኦሮምኛ የሥራ ቋንቋ ባለመሆኑ ነው ሲሉ ተከራክረዋል ምሁሩ የኦሮሞ ህዝብ ላጋጠመው ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ችግር ሁሉ ተጠያቂ ያደረጉት የቋንቋውን ፖሊሲ ጉዳይ ነው። የደቡብ አፍሪካንና ኢትዮጵያን የቋንቋ ፖሊሲዎች በንጽጽር ያጠኑት ዶክተር ዮናታን ፍስሐ፣ ግን ኦሮሞዎችን ጨምሮ በርካታ የሌላ ብሔር ተወላጆች በፌዴራል መስሪያ ቤቶች በብዛት እንደሚሾሙና በሲቪል ሰርቪሱም ተቀጥረው እንደሚሰሩ በመጥቀስ አንድ ቋንቋ የስራ ቋንቋ ባለመሆኑ ብቻ መገለል ይደርስብናል የሚለው ሙግት ውሃ የማይቋጥር እንደሆነ ያስረዳሉ። በእርግጥም የፌዴራል መንግስቱ ሹመትና ቅጥር የኦሮሞ ብሔር ተወላጆችን ስለማግለሉም ሆነ በጥቅሉ በመንግስት ሲቪል ሰርቪስ ውስጥ የብሔረሰቦች ስብጥር ምን እንደሚመስል የሚያሳይ አስተማማኝ ጥናት ሲቀርብ አይስተዋልም። ችግሩ ካለም እንኳ በሌላ ፖለቲካዊ መንገድ ሊፈታ ስለሚችል የሥራ ቋንቋን የግድ አስፈላጊነት አያሳይም። ሆኖም ግን የትምህርት ፖሊሲው ባለፉት ዓመታት በርካታ አማርኛን በደንብ የማይችሉ የኦሮሞ ብሔር ተወላጆችን ማፍራቱ ግን አይካድም። ያም ሆኖ ችግሩ ሥርዓታዊና ሀገር አቀፍ እንጂ የኦሮሞ ህዝብ ችግር ብቻ እንዳልሆነ ግን ግልጽ ነው። እያንዳንዱ ሀገር የራሱ ታሪካዊና ነባራዊ ባህሪያት ቢኖሩትም የአጀንዳው አቀንቃኞች ግን የሌሎች ሀገሮችንም ልምድ ሲጠቅሱ ይታያል። የፌዴራል ስርዓት ያላቸው ካናዳና ህንድ ሁለት፣ ስዊዘርላንድና ቤልጅየም ሶስት፣ ደቡብ አፍሪካ 11 የሥራ ቋንቋዎች መጠቀማቸውም እንደ መከራከሪያ ያቀርቡታል። ናይጄሪያ ደግሞ ሶስት ዋና ዋና ብሔሮች ስምምነት ባለመድረሳቸው እንግሊዘኛን ብቻ ኦፊሳላዊ ቋንቋ አድርጋለች። ያም ሆኖ ሶስት ዋና ዋና ቋንቋዎች ግን እንደ ብሔራዊ ቋንቋነት ያገለግላሉ። በሌላው ግን ያሉ ምሁራን ደግሞ የስራ ቋንቋ መብዛቱ ለሀገሪቱ እድገትና አንድነት ብሎም አንድ ፖለቲካዊ ማህበረሰብ ለመፍጠር እንቅፋት ይሆናል ይላሉ። በናይጄሪያም ቢሆን አናሳ ብሔሮች በሚያነሱት ቅሬታ ሳቢያ የቋንቋ ፖሊሲው ብሔራዊ መግባባትን መፍጠር አልቻለም። ስለሆነም በኢትዮጵያ አንድን ቋንቋ ብቻ መጠቀሙ የሀገሪቱን ሁለንተናዊ እድገት ከማፋጠንና ካዋጭነቱም አንጻር ጠቃሚ መሆኑን ያስረዳሉ። በእርግጥም ኦሮምኛ የስራ ቋንቋ ቢደረግ መንግስት ህገ መንግስታዊና የፖሊስ ማሻሻያዎችን ለማድረግ ይገደዳል። በተለይ በትምህርት ተቋማት ሲተገበር ደግሞ ከፍተኛ ወጪ መጠየቁ ብቻ ሳይሆን በተግባርም የመቻሉ ነገር አጠራጣሪ ይመስላል። ሁለተኛ ቋንቋ ያስፈልጋል ከተባለም ከኦሮምኛ ቋንቋ ይልቅ በፌዴራል መንግስቱና በትምህርት ተቋማት እየተሰራበት ያለው እንግሊዝኛ ይቀርባል የሚሉ ወገኖች ሀገሪቱንም ከዓለም አቀፍ ህብረተሰብ ጋር ለማስተሳሰር እንደሚረዳ ይሞግታሉ። ኦሮምኛ የሥራ ቋንቋ እንዲሆን የሚደግፉ ወገኖች ሌላኛው መከራከሪያቸው በቋንቋ ፖሊሲ ሳቢያ የሚነሳን ፖለቲካዊ ግጭት ለማስቀረት ይረዳል የሚል ነው። ሆኖም ግን ከዓመታት በፊት ፌዴራል መንግስቱ ወጋ ጎዳ የሚባል የወላይትኛ ጋሞ፣ ጎፋና ዳውሮ ቋንቋዎችን በመቀየጥ አዲስ ቋንቋ ለማስተዋወቅ ሙከራ ሲያደርግ ከተነሳው ግጭት ውጪ መሰረታዊ ግጭት ተፈጥሮ አቅም በክልሎች ውስጥ ግን በርካታ ጊዜ ያጋጥማል። ይልቁንስ የሥራ ቋንቋ መሆኑ በጎረቤት ሀገሮች ሳይቀር የሚነገሩት እንደ ሶማሌኛና ትግርኛ የመሳሰሉ ቋንቋዎች ተመሳሳይ እውቅና እንዲሰጣቸው ሊጠይቁ ስለሚችሉ ችግሩን የበለጠ ያወሳስበዋል። እንዲያውም ከግጭት ፈቺነቱ ይልቅ ሌላ ፖለቲካዊ ግጭትን ሊወልድ ይችላል ማለት ነው። ሌሎች ብሔሮችም ጥያቄ ባያነሱም እንኳ አሁን ባለው ሁኔታ ኦሮምኛ የሥራ ቋንቋ መሆኑን ትግራይ፣ አማራ፣ ደቡብ፣ አፋር፣ ቤንሻንጉልና ጋምቤላ ክልሎች እንደሚቃወሙት መገመት አይከብድም። የአጀንዳዋ አንቀሳቃሾች ግን ጥያቄያችን በትግራይም፣ በአማራውም፣ በደቡቡም ይደገፋል ሲሉ ማረጋገጫቸው ምን እንደሆነ ግልጽ አይደለም። በጠቅላላው ሲታይ በአንድ በኩል እነዚህ ጥያቄዎች የኦሮሞ ብሔርተኝነት እንደገና መጠናከሩን የሚያሳዩ ይመስላሉ። ሆኖም ለመለስተኛ ጥያቄዎች እንኳ የኃይል ምላሽ ሲሰጥ የኖረው መንግስት፣ እንዲህ አይነቱን ግዙፍ ጥያቄ ለማስተናገድ የሚችልበት ዲሞክራሲያዊ መዋቅርና ባህሪ እንደሌለውምን ነው። በስልጣን ላይ ያለው ኦህዴድ ጥያቄውን በኦፊሴላዊ መንገድ ካላቀረበው ወይም መጠነ ሰፊ ህዝባዊ ንቅናቄ ካልተፈጠረ ወይም አጀንዳው ሰፊ ፖለቲካዊ ግጭት ካልፈጠረ በስተቀር በዘመቻና ውትወታ ብቻ የመንግስትን ትኩረት ማግኘትም ያስቸግራል። ያም ሆነ ይህ አጀንዳው አንዱ የኦሮሞ ልሂቃን የትግል አጀንዳ ሆኖ መቀጠሉ አይቀርም። በሀገሪቱ ከጊዜ ወደ ጊዜ ሲንከባለሉ የኖሩ ችግሮች ስላሉ ዘላቂ መፍትሄው ለሀገሪቱ የሚበጅ ስርዓት እንደገና በዲሞክራሲያዊ መንገድና በሁሉም ህዝቦች ተሳትፎ እንዲቀረጽ ማድረግ ብቻ እንጂ ለስርዓታዊ ችግር በተናጥል የሚሰጥ መፍትሄ የሚያዋጣም አይመስልም። እስከዚያው ድረስ ግን እውነተኛውን የኦሮሞ ህዝብ ፍላጎት ለማወቅ ያስቸግራል። ለዋዜማ ሬዲዮ ቻላቸው ታደሰ